ወጣቶች ለሰላምና ልማት ባላቸው አስተዋጽኦ ላይ ያተኮረ ውይይት ነቀምቴ ከተማ ተካሂዷል። በውይይቱ ከተሳተፉት መካከል ለአሜሪካ ድምፅ አስተያየት የሰጡ ወጣቶች ዘላቂ ሰላም እንዲኖር ጥረት እንደሚያደርጉ፣ መንግሥትም ወጣቱን ከማሸሽ ይልቅ አቅርቦ እንዲያዋይ ጥሪ አቅርበዋል። ናኮር መልካ ነው እንዳልነው ከመቀሌ ይቅምታ ከነቀምቴ የዘገበው በወለጋ ዩኒቨርሲቲ በተዘጋጀው ውይይት ላይ ከ1500 በላይ የነቀምቴ ከተማ ወጣቶች ተሳትፈዋል። ውይይቱ እንዲካሄድ የታሰበው ከስድስት ወራት በፊት ቢሆንም በወቅታዊ ሁኔታ ምክንያት መስተጓጎሉን የገለጹት የዩኒቨርሲቲው የማህበረሰብ አገልግሎትና ምርምር ምክትል ፕሬዚዳንት ዶክተር በሻቱ ፈረደ ከወጣቱ ጋር ስለ ሰላም የመወያየት አስፈላጊነትን ገልጸዋል። የዛሬው አጀንዳችን ወጣቶችን ማህበራዊ ሁኔታ ጋር አያይዘን ሰላም ብለን ነው የጀመር ነው። ሰላም ለሁሉም መነሻ ነው። የራስ መሆን ተማሪ፣ ማንም ወጣት እራሱ መሆን እንዳለበት አላማውን ማወቅ እንዳለበት የትኛውም ነገር መጥቶ ካሰቡበት ካለሙበት መንገድ እንዳያስታቸው አቅጣጫ ማሳየት ነው ያሰብነው። በእርግጥ ወጣት ብቻ አይደለም እዚህ ጋር የተጠራው። ቤተሰብም አለ፣ የሀገር ሽማግሌዎችም አሉ፣ የሀገር ታዋቂ ሰዎችም አሉ። ስልጠና ብቻም አይደለም፣ የምንወያይበት ጊዜም አለ። እነዚህም እንዲመክሯቸው ነው፣ ራሱን መሆን እንዳለበት እንዲያሳዩቸው ነው። ስለዚህ የራስህ አላማ መያዝ አለብህ፣ ልኖር ይገባል ምን አጀንዳ ነው ይዘን የቀረብ ነው? ምክትል ፕሬዚዳንቷ ወጣቱ ዓላማ ኖሮት ለራሱ ቤተሰቡና ለወገኑ እንዲሁም ለሀገሩ ባለበት የስራ ዘርፍ ሁሉ ጠንክሮ መስራትና ችግሮች ቢከሰቱ እንኳ የመወያየት ባህሉን በማዳበር ለዓላማው መሳካት መታገል አለበት ብለዋል። በውይይቱ ላይ ጥናታዊ ጽሑፍ ያቀረቡት ረዳት ፕሮፌሰር ምህረቱ ሻንቆ ለሀገሪቱ ግንባታ ወጣቶች ከፍተኛ ሚና እንዳላቸው ጠቅሰው ለወጣቱ ተስፋን መፈንጠቅ በሰላሙም ሆነ ልማቱ ተሳታፊ እንዲሆኑ መርዳት አስፈላጊ ነው ያሉት ረዳት ፕሮፌሰሩ ትልቁ ስራ የሚሉትንም እንዲህ ያብራራሉ። ነገጎ ከነረት ሆጀችው ቀምነ ነገጎ ረት ፖለቲካ ደገጎ ሚል ለማን በርባች በወጣቱ ላይ መስራት አለብን። በወጣቱ ላይ መስራት የፖለቲካ ስራ አይደለም፣ የሀገር ጉዳይ ነው። በሁለት እግሩ የቆመ ወጣት ያስፈልገናል። ማናችንም ራሱን ያልቻለው ወጣት ለፖለቲካ ስራ መጠቀም የለብንም። መንግስት፣ የፖለቲካ ድርጅቶችም ሆኑ ሁላችንም ይህ ወጣት እንዴት ሀገሩን ሊጠቅም ይችላል በሚለው ጉዳይ ላይ መስራት ይኖርብናል። ወጣቱ መጀመሪያ የቤተሰቡን ውለታ መመለስ አለበት። ከዚያ ወደ ሀገርና ዓለም ያልፋል። ለራሱ የማያስብ ዓላማ የሌለው በእውቀት ያልተገነባ ወጣት ለማንም አይጠቅምም። ወጣቱ ራሱን እንዲችል የሚኖርበትን ዓላማ እንዲያውቅ ማድረግ አለብን። ተስፋ መቁረጥ የለብንም። ወጣቱ ጠፍቷል፣ ወጣቱ ስራ የለውም፣ ለሶስት ተጋለጠ ብለን ከማውራት ከዛ ነገር የምናላቅቅበት ሁኔታ ላይ መስራት ይኖርብናል። ገሩ ዴቪሱ ጣፎ ወጣት ዳንኤል ኬኔ ሰላምን በማስፈንድ ረገድ ከእርሱ የሚጠበቀውን ሚና ካብራራ በኋላ ከሌሎች ወጣቶች ጋር ስለ ጉዳዩ ለመምከር ፍላጎት እንዳለው ገልጿል። ለነገር ተሳትፎችን ተምረን ጥሩ ቦታ ደርሰን እንደገና ደግሞ ለአገሪቷ ጠንቅ እንዳንሆን ጥሩ ጥሩ ፍሬዎችን ተገንዝቤያቸዋለሁ። ከነኛ የሰማነው ላልሰሙት ጓደኞቻችንን እንዲሁም እየጠፉ ያሉት ጓደኞቻችንን ከመንገድ ላይ ለመመለስ የሚያስችለውን ትምህርት ነው ዛሬ ያገኘ ናቸው። በአብዛኛዎቻችን ወጣቶች ቄሮን እንባላለን። በእንደ አይነት ነገር ላይ መንገድ እየዘጋን ነበር። ተጎጂውኛ መሆናችንን አውቄ ከዚህ ትምህርት ትልቅ ትምህርት ወስጄ ነገ መንገድ የሚዘጉ ጓደኞቼን አልባሌ ቦታ የሚቆሙ ጓደኞቼን ለመመለስ ፈልጋለሁ። ወጣት አማኑኤል ግርማም በበኩሉ ስለ ሰላም አስፈላጊነት ገልጾ ለመንግስት መልእክት አስተላልፏል። ሰላም ከሌለ እድገት የለም። ሰላም ሲኖር ነው ተምረን ሰርተን የምንገባው። ሰላም ከሌለ መስራትም መማርም አይቻልም። ስለዚህ እንደወጣት የአንተ ሚና ምንድን ነው? ሰላም እንዲመጣ በማድረግ የኔ ሚና ሰላም እንዲመጣ፣ ስለ ሰላም ማውራት አለብን። እኛ ሁላችንም ቄሮ ነን። አይደለም መንገድ እየዘጋን ነበር ከዚህ በፊት ያመጣነው ለውጥ የለም። እኛ እየተጎዳ የተጎዳ ነው። ከዚህ በኋላ ሰላም ማምጣት አለብን ሰላም ማምጣት አለብን ምናምን ብዬ ነው የምመክረው። እኔ መንግስት ከኛ ጋር ብመካከል ከኛ የሚያገኘው ነገር አለ። ስለዚህ ሰላም ልናመጣ እንችላለን ከመንግስት ጋር ሆነም። መንግስት በሩቆ ነው ወጣቱን ከመሸሽ ቀርቦ ወጣቱ መወያየት አለበት ነው። ለአሜሪካ ድምፅ ናኩር መልካ ከነቀምቴ